በትግራይ ከአዲግራት ከተማ 35 ኪሎ ሜትር በሚሆን ርቀት በጾረና ድንበር ላይ የኢትዮጵያና የኤርትራ ሰራዊቶቻቸው ቀላል ባልሆነ ግጭት ተኩስ መክፈታቸው ተገልጿል። ሁለቱ ሀገራት እየከረመ በሚያገረሽ ግጭቶች ለፍልሚያ መዳረጋቸው አልቀረም። ይሄኛው የከፋ ባይሆንም የኢትዮጵያ ሰራዊት ተግባሩን አገባዶ ኢትዮጵያ ወዳለው ወደ ጦር ሰፈሩ ተመልሷል በማለት የመንግስት ቃል አቀባዩ አቶ ጌታቸው ረዳ አትተዋል። እሳቸውም በፈረቃ ለሀገር ውስጥና ለውጭ ጋዜጠኞች መግለጫ ሰጥተውበታል። ደርወዘን ኢንስደንት እንዲህ ኢትዮጵያ ኤርትራ ቦርደር በኢትዮጵያና በኤርትራ ወሰን አካባቢ ላይ ግጭት ተካሂዷል። ነገር ግን ይህ የሚጋነንም አይደለም። ሆኖም ግን ከሁለቱም ወገናት የሰራዊት ኃይሎቻችንን ያሰለፈ ነበረ። በኤርትራ በኩል የተሰጠው መግለጫ መሰረታዊ ሆኖ የሚታይም አይደለም። ኤርትራ ምንጊዜም ቢሆን በኢትዮጵያ ላይ የጠብጫሪነት አካሄዱ አዲስ አይደለም። ቀደምም ሲል ለበርካታ ጊዜያት ገልጸ ነዋል። ብቸኛ ዓላማው በኢትዮጵያ መረጋጋትን ማደፍረስ ነው። በኢትዮጵያ በኩል የተወሰደው የአጸፋ መልስ ተመጣጣኝ ነው ብለዋል። በኢትዮጵያ በኩል ተመጣጣኝ በሆነ አኳኋን የተቃጣባትን መመከት ነው። ነገር ግን በእኛ በኩል የጠራ አቋማችን በሆነው ባልሆነው ለሚሰነዘሩት ትንኮሳዎች ሁሉ አጸፋ መመለስ አይደለም። ከሰሞኑ የተፈጠረው የመጨረሻዋ የድንጋይ ውርወራ በመሆኗ ነው። ግጭት አንድ ጊዜ ከተቀሰቀሰ አብዛኛውን ጊዜ ወደ ጦርነት ያመራል። በቀጣዩ በኢትዮጵያ በኩል ምን ይጠበቃል የሚለው ይህንን ያህል ትኩረት ሊስብ የሚገባ ሆኖም አይደለም። በኤርትራ በኩል ሌትና ቀን የሰሩበት ጉዳይ ቢኖር ጉልበትን የመፈተሽ አድርገው ነው። ስለዚህም በየስፍራው ትንኮሳ ታካሄዳለች። በአደባባይ በይፋ መግለጻቸው ግን ግጭቱ ከባድ እንደሆነ የሚያመላክት ነው። የማጥቃቱ ግጭት ጉዳት ማድረሱን ይገልጻል። የአስመራ መንግስት፣ በቀጣዩ ምን እንደሚሰራ የሚታይ ይሆናል። አሁንም እንደገና ሊያንሰራሩ የሚችሉ መስሏቸው ሊገመት ይችላል። ይህ ከሆነ ክንዳችንን እንድንሰነዘርባቸው ባያስገድዱን ይመረጣል። ይህንን መቼም ያደርጉታል ብለን አንገምትም። ሰራዊታችን ግዳጁን ጨርሶ በኢትዮጵያ በሚገኘው ወደ ካምፑ ተመልሷል። በኢትዮጵያና ኤርትራ ባለው የድንበር ጥያቄ የዛላምበሳ፣ ጾረና የባድመ ጉዳይ በአልጀርስ በተደረገው የውል ድርድር መሰረት መቋጫ ያልተገኘለት ይመስላልና እንዴት ይታያል? ለዘላቂው ተብሎ ለተጠየቁት ቃል አቀባዩ አቶ ጌታቸው ረዳ ያስረዱት ይህ ግጭት በአልጀርሱ ስምምነት ያለንን አቋም እንድንፈትሽ የሚያደርገን ይሆናል። አፈሙዝ ለመደቀን ግን ጊዜውም አይደለም። ከነዚህ ሁሉ ትንኮሳ ብንነሳ ኖሮ የአልጀርሱን ስምምነት ረግጠን በወጣን ነበር። ገና ድሮ በዚህ ሂደት መልኩ ቢሆን ኖሮ የአልጀርሱን ስምምነት ዋጋቢስ ብለን በሰራዝኑ ነበር። ቃላችንን ግን መጠበቅን መረጥን። በውይይት ስላመንበትና በወዳጅነት መፈጸም ይበጃል ብለን ስላመንበት ነው። ኢየሹስ ኢስ ትሩ ኔጎሼሽን እንድ አሜካብል አሬንጅመንት ጌታቸው ተድላይለው ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።